የአሜሪካ ድምጽ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ዕለተ ሐሙስ ሐምሌ 27 2015 ዓ.ም መሰናዶ ጀመረ። ¶¶ <Notre> <NHLVatory> የፌዴራል መንግስት በአማራ ክልል ባለው የጸጥታ መደፍረስ ውስጥ ጣልቃ እንዲገባ የክልሉ ርዕሰ መስተዳደር ጠየቁ። ጠዋት ጀምሮ ነው የሚተኩሱት። ውሳኑ ና መከላከያ ነው። ጠዋት ጀምሮ ተኩስ ነው፣ እስካሁን አልቆመም። አሁን ያለሁት እኔ እዚህ ደንቢያ ላይ ነው ያለሁት። ከባድ ነው ያለው ሁኔታ። ኮኔክሽን እንደተቋረጠ ነው። ከሞባይል ዳታ በተጨማሪ ዋይፋይ ይሰራል ብለን አስበን ነበረ፣ ዋይፋይም እንዲሁ የሰማችሁት በአማራ ክልል በተለያዩ ቦታዎች ከሚገኙ የአካባቢ ነዋሪዎች መካከል ነው። ዚህ ዘገባ በአብይ ርዕስ የሚደመጥ የሚቀርብ ይሆናል በሌላ በኩል በቅዱስ ሲኖዶሱ የተወገዙ የትግራይ ክልል አባቶች ውሳኔውን እንደሚቃወሙና ዳግም እንዲጤን መጠየቃቸውን እንዲሁም ደግሞ በጉራጌ ዞን የመስቃን ማረቆ ወረዳዎች አካባቢ ግጭት መረጋጋቱን ፖሊስ ማስታወቁና ሌሎች ዘገባዎችን ይዘነው ወደ እናንተ የመጣ ነው። ሰላም ጤና ስጥልን፣ የተከበራችሁ አድማጭ ተመልካቾቻችን እንደምናምሽታችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፈውን የዕለቱን መሰናዶ እየመራው የደን ገረማው አብሬያችሁ እቆያለሁ። ብርሃን ኃይሉ ስርጭቱን ከስቱዲዮ በመሆን ታቀናብርልናለች። ጽዮን ግርማ ዋና አዘጋጃችን ናት። ዝግጅቶቻችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪያ አምሃሪክ የፌስቡክ ገጽ ላይ እንዲሁም ደግሞ ድረ ገጽ ላይ እንድትከታተሉ በአክብሮት እንጋብዛለን። አሁን ወደ ከዓለም ዙሪያ ወደ ተሰናዱ ዜናዎች ነው የምናልፈው። እንግዶ ወልዴ ይጠብቃቸዋል። በድጋሚ እንደምን አመሻችሁ። የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በአማራ ክልል እየተባባሰ የመጣው ሁከት እንዳሳሰባቸው መግለጻቸውና ከዚሁ ጋር ተያይዘው የኢትዮጵያ አየር መንገድ ወደ አማራ ክልል የሚያደርገውን በረራ ማቋረጡን ማስታወቁ እንዲሁም በስዊድን ስቶክሆልም በመካሄድ ላይ በሚገኝ የኤርትራውያን የባህል ፌስቲቫል ላይ የኤርትራ መንግስት ተቃዋሚዎች ብጥብጥ ማስነሳታቸውን የተመለከቱ ዜናዎች ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። የፌዴራል መንግስት በአማራ ክልል የጸጥታ መደፍረስን ለመቆጣጠር ጣልቃ እንዲገባ የክልሉ ርዕሰ መስተዳደር ጠየቁ። በአማራ ክልል የተከሰተውን የጸጥታ መደፍረስ ለመቆጣጠር ለክልሉ አደጋች እንደሆነ የገለጸው የርዕሰ መስተዳድሩ ጽሕፈት ቤት የፌዴራል መንግስቱ በሕገ መንግስቱ መሰረት ጣልቃ ገብቶ ተገቢውን እርምጃ እንዲወስድ ጠይቋል። የኢትዮጵያ ፕሬስ ድርጅት በክልሉ ፕሬዚዳንት ዶክተር ይልቃል ከፋለ የተፈረመውንና በአድራሻ ለጠቅላይ ሚኒስትሩ ጽህፈት ቤት የተጻፈውን ደብዳቤ አያይዘው ባወጣው ዘገባ ፌዴራል መንግስቱ በሀገሪቱ ህገ መንግስት መሰረት አስፈላጊውን እርምጃ እንዲወስድ ክልሉ መጠየቁን አስታውቋል። የርዕሰ መስተዳድሩ በዚሁ ደብዳቤያቸው በክልሉ የተከሰተው የሰላም መደፍረስ ከፍተኛ ሰብአዊ፣ ማህበራዊ እና ኢኮኖሚያዊ ኪሳራ እያስከተለ እንደሚገኝ ጠቅሰው ሁኔታውን በመደበኛ የህግ ማስከበር ስርዓት ለመቆጣጠር አዳጋች በመሆኑ የፌዴራል መንግስቱ በህገ መንግስቱ መሠረት ተገቢውን እርምጃ እንዲወስድ ጠይቀዋል። አድማጮች፣ ይህን ዘገባ በምሽቱ ዐብይ ርዕሳችን በሰፊው እንመለስበታለን። ይህ በእንዲህ እንዳለ የኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር በአማራ ክልል እየተባባሰ የመጣው ሁከት እንዳሳሰባቸው መግለጻቸውን ተከትሎ የኢትዮጵያ አየር መንገድ ወደ ክልሉ የሚያደርገውን በረራ ማቋረጡን አስታውቋል። የአየር መንገዱ ቃል አቀባይ የሆኑት አሸናፊ ዘራይ ወደ ጎንደር እና ላሊበላ የሚደረገው በራራ ተቋርጧል ሲሉ ለኤኤፍፒ ዜና ወኪል ተናግረዋል። በፌዴራሉ ጦርና በአማራ ክልል በሚገኙ ታጣቂዎች መካከል በመካሄድ ላይ ባለው ግጭት ምክንያት እንግሊዝና ስፔን ለዜጎቻቸው የጉዞ ማስጠንቀቂያ ሲያወጡ፣ የእንግሊዙ የውጭ ጉዳይ ቢሮ የአማራ ሚሊሻ ፋኖ የላሊበላን አየር ማረፊያ ተቆጣጥረዋል ሲል አስታውቋል። በዩኔስኮ ቅርስነት የተመዘገቡ ቤተ ክርስቲያናት ባሉባት ላሊበላ አየር ማረፊያ የሚደረገው በረራ ማክሰኞ ዕለት መቋረጡን የአየር መንገዱ ቃል አቀባይ ገልጸዋል። የኢትዮጵያ መንግስት ባለፈው ሚያዝያ የክልል ኃይሎች ወደ ፌዴራሉ ጦር እንዲቀላቀሉ መወሰኑን ተከትሎ በአማራ ክልል ያሉ ኃይሎች ውሳኔው ክልሉን ያዳክማል በሚል ተቃውመውታል። በአማራ ክልል የተለያዩ አካባቢዎች የሚታዩ የጸጥታ ችግሮች አሳሳቢ እየሆኑ መጥተዋል ሲሉ ደመቀ መኮንን ትናንት በፌስቡክ ገጻቸው ላይ ጽፈዋል። ሰላም ከሌለህ ሁሉን ታጣለህ የሚለውን እውነታ ከልብ በማጤን በአስተውሎት መጓዝ በሚገባን ታሪካዊ ወቅት ላይ እንገኛለን ሲሉ አክለዋል። ከለውጡ ብዙ የጠበቅናቸው ግን ደግሞ ምላሽ ያላገኘንባቸው፣ ያላረኩንና ሌሎች ችግሮችና ስሜቶች ይኖራሉ ያሉት ምክትል ጠቅላይ ሚኒስትሩ ለእነዚህ ጉዳዮች ቆም ብለን በማሰብ በሰላሙ መንገድ ዘራቂ መፍትሔ እንዲያገኙ ማድረግ ተገቢ ነው ሲሉ አክለዋል። ለሁከቱ ኃላፊነቱን የሚወስዱት የፋኖ ታጣቂ ነን የሚሉት ተዋጊዎች ናቸው ሲሉ የመከላከያ ሰራዊት ቃል አቀባይ የሆኑት ኮሎኔል ጌትነት አዳነ በዚህ ሳምንት በአንድ ጋዜጣዊ መግለጫ ላይ ተናግረዋል። በፋኖ ስም የሚንቀሳቀሱትን ኃይሎች ያወገዙት ኮሎኔሉ ሰራዊታቸውን በሚያጠቁ ወይም ጥቃቱን በሚያመቻቹ ኃይሎች ላይ እርምጃ እንደሚወስዱ አስታውቀዋል። የእንግሊዝ የውጭ ጉዳይ ቢሮ ዜጎቹ ወደ አማራ ክልል እንዳይጓዙ አስጠንቅቋል። የፋኖ ሚሊሻ በቅርቡ የላሊበላን አየር ማረፊያ ተቆጣጥረዋል ሲል አክሏል ቢሮው። ኤፍፒ ያነጋገረው የላሊበላ ነዋሪ አየር ማረፊያው በፋኖ ቁጥጥር ስር እንደሆነ ገልጿል። በላሊበላ ከተማ ዳርቻ ውጊያ እንዳለም የተናገረው ነዋሪው ወደ ከተማው የሚያስገባው መንገድ ፋኖ ዘግቶታል ሲል አክሏል። ተመሳሳይ ማስጠንቀቂያ ያወጣው በአዲስ አበባ የሚገኘው የስፔን ኤምባሲ ላሊበላ የሚገኙ የስፔን ዜጎች ኤምባሲውን እንዲያነጋግሩ ቀድሞ ትዊተር በመባል በሚታወቀው አሁን ኤክስ ማህበራዊ መድረክ ላይ አስታውቀዋል። የአማራ ክልል ኃይሎች እና የአካባቢ ሚሊሻዎች የፌዴራሉ ጦር ለሁለት ዓመታት ከትግራይ ኃይሎች ጋር ባደረገው ጦርነት የፌዴራሉን ጦር ወግነው ተሰልፈው ነበር። በጥቅምት 2015 የተፈረመው የሰላም ስምምነት የአማራ ኃይሎችን አስከፍቷል ያለው የኤኤፍፒ ዘገባ ስምምነት ቢደረግም የአማራ ልዩ ኃይልና ፋኖ ምዕራብ ትግራይን መቆጣጠር መቆጠላቸውን አመልክቷል። የክልል ኃይሎች ፈርሰው ወደ ፌዴራል ኃይል መቀላቀላቸው ብዝሃነት ያለበትን የኢትዮጵያ አንድነት ያጠናክራል ሲሉ ጠቅላይ ሚኒስትር አብይ አህመድ ባለፈው ሚያዝያ መናገራቸውን የኤኤፍፒ ሪፖርት አስታውሰዋል። በስዊድን ስቶክሆልም በመካሄድ ላይ በሚገኝ የኤርትራውያን የባህል ፌስቲቫል ላይ የኤርትራ መንግሥት ተቃዋሚዎች ገብተው እሳት መለኮሳቸውን ተከትሎ ብጥብጥ ተነስተዋል። የስዊድን ፖሊስ የተጎዱ ሰዎችን በተመለከተ ወዲያውኑ ሪፖርት ባያወጣም የአገሪቱ ጋዜጦች ግን በርካቶች መጎዳታቸውንና ብጥብጥ እንደነበር ዘግበዋል። ጋዜጦቹ አክለውም ተቃዋሚዎቹ እሳት መለኮሳቸውንና ድንኳኖችን ማፈራረሳቸውን እንዲሁም በታዳሚዎቹ ላይ ድንጋይ መወርወራቸውን ዘግበዋል። በስዊድን በ10 ሺህ የሚቆጠሩ ኤርትራውያን እንደሚኖሩ የአሶሴት ዘገባ አመልክቷል። አድማጮች ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ ነው። በካሜሩን ቦኮሃራም ባደረሰው ጥቃት 12 ሰዎች መገደላቸውን የአገሪቱ ወታደራዊ ባለሥልጣናት አስታውቀዋል። አሳ በብዛት በሚሰገርባትና ከቻድና ናይጄሪያ ጋር በሚዋሰነው አካባቢ በምትገኘው ዳራክ ደሴት ላይ ካለፈው ማክሰኞ ጀምሮ በደረሰው ጥቃት የሞቱትን ሰዎች ትክክለኛ ቁጥር ለማወቅ እየቀጠለ ባለው የቦኮ ሀራም ጥቃት ምክንያት አስቸጋሪ ቢሆንም 12 አስከሬኖችን ማግኘቱን የአገሪቱ ጦር አስታውቋል። አንዳንድ ነዋሪዎች ጸጥታው ወደ ተሻለ ስፍራ መሸሻቸውም ታውቋል። ከፍተኛ ትጥቅ ያነገቡ ነውጠኞች በቻድ ሐይቅ በኩል አድርገው በጀልባ ሰኞ ዕለት እንደ ደረሱና ሰለባዎቹ በሙሉ አሳስጋሪዎች መሆናቸውን ሰራዊቱ ጨምሮ አስታውቋል። የናይጄሪያ መንግሥትና ቦኮሃራም ጦርነት ከጀመሩበት ከ14 ዓመታት ወዲህ ግጭቱ ወደ ቻድ ካሜሩንና ተዛምቶ 36,000 የሚሆኑ ሰዎች ሕይወታቸውን ሲያጡ 3 ሚሊዮን የሚሆኑት ደግሞ ተፈናቅለዋል ሲል የተባበሩት መንግስታት ድርጅት አስታውቋል። በመጨረሻም በአንድ ዓለም አቀፍ ውድድር ላይ ስፖርተኛ አይደለችም የተባለች ተወዳዳሪ መሳተፏን የሚያሳይ ቪዲዮ በስፋት መሰራጨቱን ተከትሎ የሶማሊያ ኦሎምፒክ ኮሚቴ ሀገሪቱን አዋርደዋል በሚል የአትሌቲክስ ኃላፊውን ከስራ አግደዋል። የሶማሊያው የስፖርት ሚኒስትር መሀመድ ባሬ መሀመድ ትናንት እንዳስታወቁት በቻይና በመካሄድ ላይ ባለው የበጋ ዩኒቨርሲቲዎች አትሌቲክስ ውድድር ላይ በአንድ መቶ ሜትር ሩጫ የተሳተፈችው ሴት ስፖርተኛም ሯጭም አይደለችም ብለዋል። የሶማሊያ ዩኒቨርሲቲ ስፖርት ማህበር የሚባል ተቋምም እንደሌለ ሚኒስትሩ ጠቅሰው የሶማሊያ አትሌቲክስ ፌዴሬሽን ሊቀመንበር የሆኑት ከዲጆው ሀዲር እንዲታገዱ የሀገሪቱን የኦሎምፒክ ኮሚቴን ጠይቀዋል። ናስር አቡካር አሊ የተባለችውና በሩጫው የተሳተፈችው ሴት በዘመድ አዝማድ የተመረጠች ነች ሲሉ ሚኒስትሩ ከሰዋል። ሶማሊያውያን ሩጫውን በቪዲዮ ካዩ በኋላ በማኅበራዊ ሚዲያ ቁጣቸውን ገልጸዋል። ናስሮ አቡካር አሊ የተባለችው ሯጭ በበኩሏ የተመረጠችው ተወዳድራ እንደነበር ነገር ግን ከውድድሩ በፊት እግሯ እንደተጎዳ ተናግራለች። አድማጮች፣ በዚሁ የምሽቱ ዜና እናጠቃልላለን። ለቀሪው ክፍለ ጊዜ ወደ ኤደን ምራቸዋሉ አሉ ከዓለም ዙሪያ ከተጠናቀሩ ዜናዎች ጋር እንግድ ወልዴ ነበር። ለዜናዎቹ አመሰግናለሁ። በመከታተል ላይ የምትገኙት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርችዋል ቻናል 57 ዲግሪ ዌስት ወደ እናንተ የሚደርሰውን የሐምሌ 27 ሐምሌ ምሽት ሐሙስ ምሽት 2015 ዓ.ም መሰናዷችን ነው። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። መሰናዶን በመምራት ኤደን ገርሞ፣ በዝግጅቱ ጽዮን ግርማ፣ በቅንብሩ ብርሃን ኃይሉ እንዲሁም ደግሞ በዌብ ና ማህበራዊ ድረገጽ አዋየው ገበያው በዲጂታል ና በምስል ና ድምጽ ቅንብሩ ደግሞ ግርማ ደገፋ ና ሲሳይ አሸናፊ አብረውናሉ። አሉ እናንተም አብራችሁን ታመሹ ዘንድ እንጋብዛለን። አሁን ለዕለት ወደ ያዝ ነው አብይ ዘገባ እንሻገር። የፌዴራል መንግስት በአማራ ክልል የጸጥታ መደፍረስ ጣልቃ እንዲገባ ርዕሰ መስተዳደሩ ጠየቁ። በአማራ ክልል የተከሰተውን የጸጥታ መደፍረስ ለመቆጣጠር ለክልሉ አዳጋች እንደሆነ የገለጸው የርዕሰ መስተዳደሩ ጽህፈት ቤት የፌዴራል መንግስቱ በህገ መንግስቱ መሰረት ጣልቃ ገብቶ ተገቢውን እርምጃ እንዲወስድ በዛሬ ዕለት ጠይቋል። የኢትዮጵያ ፕሬስ ድርጅት በክልሉ ፕሬዝዳንት ዶክተር ይልቃል ከፋለ የተፈረመውና በአድራሻ ለጠቅላይ ሚኒስትሩ ጽህፈት ቤት የተጻፈውን ደብዳቤ አያይዞ ባወጣው ዘገባ ፌዴራል መንግስቱ በሀገሪቱ ህገ መንግስት መሰረት አስፈላጊውን እርምጃ እንዲወስድ ሲል ክልሉ መጠየቁን አስታውቋል። በተያያዘ በአማራ ክልል የተለያዩ አካባቢዎች በመከላከያና ፋኖ መካከል ያለው የተኩስ ልውውጥም ዛሬም መቀጠሉንና ኢንተርኔት መቋረጡን ነዋሪዎች ተናግረዋል። ኬኔዲ አባተ ዝርዝር ዘገባ አለው። የአማራ ክልል ርዕሰ መስተዳድር በዚሁ ደብዳቤያቸው በክልሉ የተከሰተው የሰላም መደፍረስ ከፍተኛ ሰብአዊ፣ ማህበራዊና ኢኮኖሚያዊ ኪሳራ እያስከተለ እንደሚገኝ ጠቅሰው ሁኔታውን በመደበኛ የህግ ማስከበር ስርዓት ለመቆጣጠር አዳጋች በመሆኑ የፌዴራል መንግስቱ በህገ መንግስቱ መሰረት ተገቢውን እርምጃ እንዲወስድ ጠይቀዋል። የኢትዮጵያ ፕሬስ ድርጅት በክልሉ ፕሬዝደንት ዶክተር ይልቃል ከፋለ የተፈረመውንና በአድራሻ ለጠቅላይ ሚኒስትሩ የተጻፈውን ደብዳቤ አያይዞ ባወጣው ዘገባ ፌዴራል መንግስቱ በአገሪቱ ህገ መንግስት መሰረት አስፈላጊውን እርምጃ እንዲወስድ ክልሉ መጠየቁን አስታውቋል። በክልሉ መንግስት ይህ ጥያቄ ከመቅረቡ አስቀድሞ የኢትዮጵያ ምክትል ጠቅላይ ሚኒስትርና ውጭ ጉዳይ ሚኒስትር ደመቀ መኮንን በማህበራዊ የትስስር ገጻቸው ላይ የአማራ ክልል ሁኔታን አስመልክተው ባሰፈሩት ጽሁፍ በክልሉ የተለያዩ አካባቢዎች የሚታዩ የጸጥታ ችግሮች አሳሳቢ እየሆኑ መጥተዋል ብለዋል። በመሰረቱ ብዙ ምላሽ ያላገኙ ጥያቄዎች ይኖራሉ ያሉት አቶ ደመቀ እነዚህን ችግሮች ለመፍታት ግን ጠቃሚው መንገድ ሰላማዊና የውይይት አግባብ ነው ብለዋል። ከዚህ ውጭ ያለው አካሄድ የጥያቄዎችን መፍቻ መንገድ የሚያደናቅፍ፣ በዘላቂነት ሊታዩ ይገባቸዋል የምንላቸውን ጉዳዮችም እንዳይፈቱ የሚያወሳስብ አካሄድ ነው ሲሉም አስጠንቅቀዋል። አክለውም ከለውጡ ብዙ የጠበቅናቸው ግን ደግሞ ምላሽ ያላገኘንባቸው ያላረኩንና ሌሎች ችግሮችና ስሜቶች ይኖራሉ ካሉ በኋላ እነዚህን ጉዳዮች ቆም ብለን በማሰብ በሰላም መንገድ ዘላቂ መፍትሄ እንዲያገኙ ማድረግ ተገቢ ነው የሚል መልእክት አስፍረዋል። የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለም እንዲሁ ትናንት አመሻሽ ላይ በሰጡት መግለጫ እርስ በርስ መጠፋፋት ዘላቂ ችግር እንጂ ዘላቂ ሰላም አያመጣም ማለታቸውን መዘገባችን ይታወቃል። ልዩነት ያለው አካል ሁሉ ነፍጡን አስቀምጦ ወደ ውይይት ይምጣ ብለውም ነበር። ዛሬ ይፋዊ ጥያቄ ማቅረባቸው ከመታወቁ በፊት ትናንት በሰጡት መግለጫ የክልሉ የጸጥታ መዋቅርና የአገር መከላከያ ሰራዊት የህግ የበላይነትን ለማስከበር እየተንቀሳቀሱ ነው ማለታቸውም ይታወቃል ይጠብቃል። የክልሉ መንግስት ለፌዴራሉ መንግስት እርምጃ እንዲወሰድ ጥያቄ ከማቅረቡ አስቀድሞም በመከላከያ ሰራዊትና በፋኖ ታጣቂዎች መካከል የተኩስ ልውውጦች ሲደረጉ መቆየታቸው የሚታወስ ነው። በአማራ ክልል የተለያዩ አካባቢዎች በዛሬው እለትም የተኩስ ልውውጥ ሲካሄድ መዋሉን ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ተናግረዋል። የኢንተርኔት አገልግሎትም ከትናንት ምሽት ጀምሮ መቋረጡን ገልጸዋል። አስተያየት ከሰጡን ማንነታቸው እንዲጠቀስ ያልፈለጉ የክልሉ ነዋሪዎች መካከል የሆኑት የሰሜን ሸዋ ዞን ሸዋሮቢት ከተማ ነዋሪው ዛሬ ከማለዳ ጀምሮ በፋኖና በመከላከያ መካከል ከባድ ያሉት የተኩስ ልውውጥ ሲካሄድ መዋሉን ተናግረዋል። ጠዋት ጀምሮ ነው የሚታኮሱት። አሁን ማና ማን ነው እየተታኮሰ ያለው? ፋኖና መከላከያ ነው። ጠዋት ጀምሮ ተኩስ ነው እስካሁን አልቆመ። በሰዎች ላይ ስለደረሰ ጉዳትስ የሚታወቅ ነገር ይኖራል? ማናወቀ ማን ሙት ምንም ማንም ወጣ የለም ከቤቱ። ከባድ መሳሪያ ነው የሚተኮሱ። እዛው ሸዋሮቢት ከተማ ውስጥ ነው ከተማው መግቢያና መግቢያ ላይ ሆኖ ነው የሚጠቁስ፣ በጣም የሚተኩሱ። አንዳንዴ እዚ ከተማ ውስጥ ይተኩሳሉ፣ አንዳንዴ ያው ተራራና ተራራ ላይ ሆኖ ከጠዋት ጀምሮ እስካሁን አሁን፣ አላቆመም፣ ተኩሱ አላቆመም። የኢንተርኔት አገልግሎት አለ? አይሰራም። ከመቼ ጀምሮ ነው? ማታ አራት ሰዓት አካባቢ ነው። ከማዕከላዊ ጎንደር ዞን ደንቢያ አካባቢ ያናገርናቸው አስተያየት ሰጪም እንዲሁ የተኩስ ልውውጥ እየተደረገ መሆኑንና ኢንተርኔት መቋረጡን አመልክተዋል። ያለውት እኔ እዚህ ደምቢያ ላይ ነው ያለሁት። ከባድ ነው ያለው ሁኔታ፣ እዛ ሸዋ ዳቦና አስራ ስምንት አካባቢ እዛ አካባቢ ከበድ ብሏል። ያው መቼ መሰለህ፣ በባለፈው ሮብለት ጀምሮ ነው እዛ ገበታ ለሀገር ላይ መጣው በጾሙ በሬ አርደው ገዳሙ እዛ ለምን ታርዳላችሁ። በዛ የተነሳ ነው ምክንያቱ የተጀመረው። አሁን ውጊያው እንደቀጠለ ነው። በጣም ሸዋ ዳቦ እና ሐምሌ አምስት አስራ ስምንት አካባቢ ማራኪ አካባቢ፣ በጣም ኃይለኛ ውሃ አለ። ኢንተርኔትስ ይሰራል አይሰራም? አይሰራም። በዋይፋይ ራሱ አይሰራም ኢንተርኔት። በቪፒኤንስ ሞክራችኋል? አዎ፣ በቪፒኤን ሞክረነዋል፣ አይሰራም። በሰሜን ወሎ ዞን ቆቦ ከተማ አካባቢ ከሶስት ቀናት በፊት ሲካሄድ በነበረው የተኩስ ልውውጥ ምክንያት ተዘግተው የነበሩ የንግድ ቤቶችና የከተማ ውስጥ እንቅስቃሴዎች ዛሬ መመለሳቸውን የነገሩን የከተማዋ ነዋሪ ደግሞ ከትናንት ምሽት ጀምሮ ኢንተርኔት መቋረጡን ገልጸዋል። ይህም ነዋሪውን እንዳሳስብ አብራርተዋል። ዛሬ እንግዲህ ሌሊት አካባቢ ይመስለኛል፣ ስናስተያየሁት ኮኔክሽን እንደተቋረጠ ነው። ከሞባይል ዳታ በተጨማሪ ዋይፋይ ይሰራል ብለን አስበን ነበረ ዋይፋይም እንዲሁ you ደሴ ከተማ አስተያየታቸውን የሰጡን ሌላ ግለሰብ ደግሞ ምንም እንኳን በደቡብ ወሎዋ ዋና ከተማና በአካባቢዋ እስካሁን ግጭትም ይሁን የተኩስ ልውውጥ ባይኖርም ኢንተርኔት ግን መቋረጡን ተናግረዋል። እንግዲህ ተመንትና ማታ ጀምሮ ነው ኢንተርኔቱን የዘጉት። ዳታም አይሰራም፣ በዋይፋይም አይሰራም። ስለዚህ አሁን አንዳንድ በኢንተርኔት ስራ የምንሰራ ሰዎች ችግርም በኢንተርኔቱ የምትሰራው አንተ በኦንላይን ነው ስራ የምንሰራው። ስለዚህ በዳታም አይሰራም ኢትዮጵያ ምስራቅ ጎጃም እናርጅ እናውጋ ወረዳ አስተያየታቸውን የሰጡን ነገር ግን ድምጻቸው አየር ላይ እንዳይውል የጠየቁ ግለሰብም በወረዳዋ ከተማ ደብረ ወርቅ ትናንት ከምሽት ጀምሮ ዛሬ እስከ እኩለ ቀን ድረስ ከባድ ተኩስ እንደነበረ ነግረውናል። የኢንተርኔት አገልግሎትም መቋረጡን የገለጹት የአማራ ክልል መንግስት በህገ መንግስት መሰረት የፌዴራሉ መንግስት ተገቢ ያለውን እርምጃ እንዲወስድ ጥያቄ ካቀረበ በኋላ ከፌዴራሉ መንግስት በኩል እስካሁን በይፋ የተባለ ነገር የለም። የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ግን በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሁፍ የመከላከያ ሰራዊት በክልሉ የህግ የበላይነትን ለማረጋገጥ የሚያደርጋቸውን እንቅስቃሴዎች ለማደናቀፍ የሚጥሩ ያሏቸውን አካላት ተችተዋል። በሰራዊቱ ላይ ስም የማጥፋት ዘመቻ እየተደረገ እንደሆነ የገለጹት ሚኒስትሩ ጽንፈኞችና በሰው ህይወት በመነገድ ኪሳቸውን የሚያደልቡ ያሏቸውን እነዚህን አካላት ከድርጊታቸው መቆጠብ ይኖርባቸዋል ሲሉ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። በመከታተል ላይ የምትገኙት ከአሜሪካ ድምጽ ሬዲዮ ጣቢያ ስቱዲዮ 18 ወደ እናንተ የሚደርሰውን የሐሙስ ምሽት ዝግጅታችን ነው። የዕለቱ አብይ ርዕስ ዘገባ እዚህ ላይ ተጠናቋል። የትንታኔው መጽሔት ይቀጥላል። በጉራጌ ዞን መስቃንና ማረቆ ወረዳዎች አካባቢ ግጭት መረጋጋቱን ፖሊስ አስታወቀ። የሰላማዊ ሰዎችን ግድያ ተከትሎ በደቡብ ክልል ጉራጌ ዞን በመስቃንና ማረቆ ወረዳዎች አካባቢ ዳግም የተቀሰቀሰውን የጸጥታ ሁከትና ግጭት የመከላከያ ሰራዊትና የክልሉ ፖሊስ ማረጋጋቱን የክልሉ ፖሊስ ኮሚሽነር አለማየሁ ማሞ አስታውቀዋል። በምስራቅ መስቃን ሰሜን ዲዳ በምትባል ቀበሌ ወደ ገበያ በማቅናት ላይ የነበሩ ሰባት ሰዎች እንደተገደሉ ፖሊስ ማረጋገጡን ገልጸዋል። ነዋሪዎች አካባቢው እንደተረጋጋእና ና ወደ አንጻራዊ ሰላም እንደተመለሰም ተናግረው፣ ዳሩ ግን ወንጀለኞቹ ባለመያያዛቸው የደህንነት ስጋት እንደሚሰማቸውም አስታውቀዋል። ከሰኔ 25 ቀን እስካለፈው ቅዳሜ ሐምሌ 22 ቀን ድረስ ሀያ ሰዎች እንደተገደሉ የምስራቅ መስቃን ወረዳ ፖሊስ ለአሜሪካ ድምጽ መግለጻቸው አይዘነጋም። የሐዋሳው ዘጋቢያችን ዮናታን ዘብዴዮስ ዝርዝር ዘገባ አለው። የደቡብ ክልል ፖሊስ ኮሚሽነር አለማየሁ ማሞ ዳግም በአገረሸ ግጭት ሰላሙ ታውኮ የነበረው በጉራጌ ዞን የምስራቅ መስቃንና የማረቆ ወረዳዎች አካባቢ ወደ መረጋጋት እንደተመለሰ በስልክ ለአሜሪካ ድምፅ አስታውቀዋል። በአካባቢው በተፈጠረው አለመረጋጋት የሰላማዊ ሰዎች ህይወት እንዳለፈም ገልጿል። ቀበሌ ነዋሪዎች ወደ ገበያ እየመጡ መንገድ ላይ አትፍጠው በውል ያልታወቁ ሰዎች በተኮሱት ጥይት ነው ጥሮ ወደ ሰባት የሚሆኑ ሰዎች ህይወታቸውን ያጡትና ከዛ ጋር ተያይዞ በአካባቢው በአለመረጋጋት ተፈጥሮ ነበር። ነገር ግን በአካባቢው ያለ የጸጥታ ኃይል ፈጥነው ደርሰው የተከላከለበት እና በአሁኑ ጊዜ ሀገር መከላከያ ሰራዊትም በአቅራቢያው ተገኝቶ ሁለቱንም በብሄር ተለያዩ ግጭቱ ለማስጠርና ያገቡት። ስለዚህ እነዛን የማረጋጋት ሽማግሌዎችና ለአፍለት እንዲወስዱ የማድረግ በዚህ ወንጀል ሳተፉ አካላትም ካሉበት ይዞ ወደ ህግ እንዲቀርቡ የማድረግ ስራ እየሰራ ያለበት ቦታ ላ ያለው በአሁኑ ጊዜ ስማቸው እንዳይገለጥ የጠየቁን የአካባቢ ነዋሪ በሰጡት አስተያየት አካባቢው መረጋጋቱን ተናግሯል። ምንቻሉ ሌላ ሰላሙ ሰላም ነው። ከዚህ ከዛን ቀን ወዲህ ብዙ እንትን የለም ብዙ ትችል የለም። ሌላ ጊዜ በማታ ይተኮሳል ግን ይባላል። ሰላም ነው፣ እስካሁን ድረስ ሌላ ነገር የለም። ዛሬም ያው መከላከያ ያገባ መሰለኝ፣ አልፈዋል። የሰው ነፍስ ያጠፉ ግን እስካሁን እንዳልተያዙና በስጋት ውስጥ እንደሆነም ገልጿል። ማንም የተያዘ የለም። ማንም አንድ የዛን ቀን ብቻ አንድ ለራሱ ማሳ እየሠራ የነበረውን ሰፈሩ ሲቃጠልበት የመጣ ተይዟል እንጂ ሌላ ማንም የተያዘ ይ የወንጀል ፈጻሚዎቹ ማንነት እንደተለየና በቁጥጥር ስር ማዋል የተቀናጀ ክትትል የተደረገ እንዳለ ኮሚሽነሩ አመላክቷል። ግንባር ቀደም ሰዎች እስካሁን አልተያዙም። ምክንያቱም አደጋ አድርሶ ጉዳት አድርሶ አካባቢ ተሰውሯል። ለዚህ ግን ይህን የመራው ወደ አመፅ የቀሰቀሰው አካል ያው ከሁለቱም በኩል የሚታወቅ እና እየተጣራ ያለ ስለሆነ እነዚህ ሰዎች ተይዞ ለህግ የሚቀርቡ ይሆናሉ። በአሁኑ ጊዜ ግን አሁን በዚህ ጉዳይ ወዲያ ውጭ ክፍኝ የተያዘ ሰው የለም። አድጋ አድርሰዋል፣ ከአካባቢ ሸሽተዋል። በመስቃንና በማረቆ ወረዳዎች አካባቢ ያለው የጸጥታ ችግር በአንድም ይሁን በሌላ በምስራቅ መስቃን ስር የተካለሉ ዘጠኝ ቀበሌዎች የይገባኛል ውዝግብና ከማረቆ ብሔረሰብ በልዩ ወረዳ መዋቅር ከመደራጀት ጥያቄ ጋር የተያዘ ነው ሲሉ የአካባቢ ነዋሪዎች ይናገራሉ። ወረዳ ጉዳይ የማረቆ ጉዳይ ነው። ዘጠኝ ከፍ ደግሞ ያለው ህዝብ ወደ ማረቆ ወረዳ መከላል አለብን የሚል ነው። በዚህ የተነሳ ነው ችግሮች እየተፈጠሩ ግን ያም እንዳይካለል እየተደረገ ያለው ሙሉ በሙሉ ችግር ፈጣሪ ባለስልጣን ነው። በቃ ክልልና ዞን ያለ ባለስልጣን ነው። ምክንያቱም እንዳይዝመለስ ህዝቡን ቢያወያዩት ህዝቡ ዲዋይ ህዝብን ችግር ምን ቢል አንድም ሰው አይሞት። ሁሉ ሁሉም አንድ የሆነ ህዝብ ነው ያለው፣ አንድ ተዋላልዶ ያለ ህዝብ ነው ያለው። ይህን እንዳይደርስ የሚያደርገው ባለስልጣን ነው። ግጭቱ ዳግም የተቀሰቀሰውም ከወራት በፊት የመስቃን ቤተ ጉራጌዎችና የማርቆ ግጭት በእርቅ ሰላም ተቋጨ በተባለ ወቅት ይፈጸማል የተባለው ስምምነት ባለመፈጸሙ ነው ይላሉም። በአካባቢው ግጭት በሰውና ንብረት ላይ ጉዳት መድረሱን የተናገሩት ኮሚሽነሩ የሰዎችን ህይወት በማጥፋትና አመጽ በማስነሳት የሚመለስ የህዝብ ጥያቄ የለም ሲሉ አስጠንቅቋል። የመስቃን ቤተ ጉራግና የማርቆ ብሔረሰብ ጥያቄ የሚመለሰውም በህግ አግባብና አዲስ በሚቋቋመው ክልል ስልጣን ስር ነው ሲሉ ተናግሯል። በቀጠናው ላይ ያለው ጥያቄ አለ። ያ ጥያቄ ግን የሚፈታበት መንገድ በግልጽ በክልል ደረጃ ተቀምጧል። ምክንያቱም ማረቆ ጋር ያለ ጥያቄ ብቻ አይደለም። በክልላችን በርካታ አካባቢዎች ላይ የአደረጃጀት ጥያቄዎች አሉ። የዞን የሚሆን ጥያቄ፣ የልዩ ወረዳ የሚሆን ጥያቄ፣ የክልል የሚሆን ጥያቄዎች አሉ። ስለዚህ እነዚህ ጥያቄዎች ግን በህዝቡ እምነት አስቀድሞ የክልል ጥያቄ ምላሽ ያገኛል ነው። በአካባቢው ባለው የጸጥታ ችግር ከወርሃ ሰኔ ሃያ አምስት ቀን እስከ ሐምሌ ሃያ ሁለት ቀን ሁለት ሺህ አስራ አምስት ዓ.ም ባለው ጊዜ ውስጥ ሀያ ሰዎች መገደላቸውን የምስራቅ መስቃን ወረዳ ፖሊስ ለአሜሪካ ድምፅ ገልጾ ነበር። በየዕለቱ የሚፈጸመውን ወንጀል መንግስት ስለምን ማስቆም አልተቻለውም ተብለው የተጠየቁት ኮሚሽነር አለማየው አንድኛው ብሄር ቢሞት ሌላ ደግሞ ያን ለማመጣጠን እንደ መስራት አይነት የሚደረጉ ነገሮች አሉና እነዚህ የተለማመሩ ከፍ ያሉ የመጡ ናቸው። ማለት አሁን የሚቆጠረው ነገር ቁጥሩ ይሄ ነው የሚለው ነገር ትክክለኛ አዳታ ላይሆን ይችላል። ግን በምንም አይነት ሁኔታ የሰው ህይወት መጥፋት ያለበትም የሞተለበትም በየጊዜው የሚፈጸመውን ግድያ ባለማስቆም የጉራጌ ዞንና የደቡብ ክልል መንግስት ኃላፊነት መውሰድ እንዳለባቸው ነዋሪዎች ተናግረዋል። ባለስልጣን የህዝብ የሁለቱ ወገን ረፍት እያስከለከለ ያለ ሰዎች እንዲሞቱ እያደረገ ያለ የህዝብ ጥያቄ ማንነት ጉዳይ በአጭሩ የሚፈታውን እያንዛዘር ነከነ ጎዳ እያለ በሽማግሌ ቁጭ አድርጎ በራጋ በጉዳ በራጋ ጉዳ በጥቁር ታስሮ የተፈታ ነገር ያለቀ ነገር ዳግም እንዲያገረሽ ያስደረገ ቃል የተገባ ነገር ሲቀር ጉዳዩ እንደፈረሰና ይሄው ዛሬ ሁለቱም ክፍል እየሞተ እየሸሸ ኑሮን እየተፈናቀለ ነው። ሁለቱም ክፍል ኮሚሽነር አለማየሁ የተገደሉ ሰዎችን ቁጥርና የደረሰውን ጉዳት የሚያጣራ መርማሪ ቡድን ተቋቁሟል ብሏል። በሌላ በኩል በግጭቱ የተፈጸመውን እንግዲህ አስመልክቶ ጎጎት ለጉራጌ አንድነትና ፍትህ ፓርቲ ሰሞኑን ባወጣው መግለጫ ከሐምሌ 12 እስከ 22 ቀን 2015 ዓ ም በምሥራቅ መስቃን ወረዳ በተፈጸመ ጥቃት 18 ሰዎች እንደተገደሉ አስታውቋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዎስ ሐዋሳም በጋምቤላ ክልል የተጣለው የሰዓት እላፊ ገደብ ማሻሻያ እንደተደረገበት የክልሉ መንግስት አስታወቀ። ማሻሻያው የተደረገው የጸጥታ ሁኔታ መሻሻል በማሳየቱ እንደሆነም ተጠቅሷል። የከተማዋ ነዋሪዎች ግን አሁንም የጸጥታ ስጋት እንዳለባቸው እየተናገሩ ይገኛሉ። ባለፈው ሁለት ሳምንት በክልሉ ለተከሰተው ግጭትና ለደረሰው ጉዳት እጃቸው አለበት የተባሉ ኃይሎች በህግ እንዲጠየቁም ያነጋገር ናቸው ነዋሪዎች ጠይቋል። ናኩር መልካ ዝርዝር አለው በጋምቤላ ክልል በኢታንግ ልዩ ወረዳ በተቀሰቀሰ ግጭት በርካታ ሰዎች መገደላቸውንና ሌሎች ብዙዎች መፈናቀላቸውን ተከትሎ የክልሉ መንግስት አውጥቶት የነበረው የሰዓት እላፊ ገደብ ማሻሻያ እንደተደረገበት የክልሉ የጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ አቶ ኡቶ ኡኮት አስታውቀዋል። የሰዓት እላፊ ተነስተዋል፣ ማሻሻያ ተደርጓል። ባለፈው ሳምንት ክልሉ መንግስት የወሰነው ከአስራ ሁለት ሰዓት ጀምሮ ነበረ ነገር ግን አሁን ክልሉ የጸጥታ አካላት ከፌዴራል ጸጥታ አካላት ጋር በሰሩ ስራ ያለው የጸጥታ ሁኔታ ረገብ ስለሆነ ያላቸው እንቅስቃሴዎች ማሻሻያ እንዲደረግ ነው የተወሰነው። በተለይ የሞቶር ሳይክል አስራ ሁለት ሰዓት ተኩል እንቅስቃሴ እንዲያቆም ነው የሰዎች እንቅስቃሴ ግን እስከ ሶስት ሰዓት ብቻ ነው የተላለፈው። ይህ የተወሰነበት ምክንያት ያለው ጸጥታ ሁኔታ ከነበረበት ማሻሻያ ስላደረገና የነበሩ ድርኮች ስለተቀነሰ ነው። አቶ ኡቶ እንደገለጹት ማሻሻያ የተደረገው የጸጥታ ሁኔታ መሻሻል በማሳየቱ እንደሆነ ጠቁመዋል። ስማቸው እንዳይጠቀስ በስልክ የጠየቁ የጋምቤላ ከተማ ነዋሪ ከተማው ወደ ተረጋጋ መደበኛ ሁኔታ እየገባ እንደሆነ ገልጸዋል። መራሩ እዚህ የተገማገሙ ናቸው። ገማው ደግሞ ከሰጠው ጋር ተያያዘ ነው። ክልሉ መንግስት ሰዓት እላፊ ገደብ ጥሎ ነበረ። ዛሬ ደግሞ አሳሽሎታል። ክልሉ አቅም በላይ በመደበኛ ማስጠበቅ ስላልቻለ ማርገብም ስላልቻለ ያው ኮማንድ ፖስት ነው። መከላከያ እና ፌዴራል ፖሊስ ነው ግ አካባቢውን የጠበቀ ያለው ፌዴራል ፖሊስም ከተማ ውስጥ የሰዓት እላፊ ገደቡን እያስከበረ ነው። እንደጥ ቤቶች በተባለው ሰዓት ላይ እንዲዘጉ ሰውም በተባለው ሰዓት ላይ ቤተሰቡ ጋ እንዲሄድ ትላንትናም እንደዚህ እያደረጉ ነው። ሁሉም እንግዲህ ክፍት ናቸው። ባንክም ክፍት ነው። ጠብሮችም ክፍት ናቸው። ስራም ተመልሷል። የክልሉና የፌዴራል ጸጥታ ኃይሎች በጋራ እየሰሩ ቢሆንም በህብረተሰቡ ላይ ዝርፊያም እየፈጸሙ የሚገኙ አካላት መኖራቸውን ተናግረዋል። ችግሩ ምንድን ነው አሁን ሌቦች ናቸው እንግዲህ፣ ጉዳተ ይቻላል። ሌቦች እያስቸገሩ ነው። በጠራራ ፀሐይ ዘርፈዋል። እነዚያ ነው እንግዲህ አሁን ትንሽ ችግር የፈጠረ ያለው። ሌላው የጋምቤላ ከተማ ነዋሪ ጸጥታው ምንም ያህል እየተሻሻለ ቢመጣም አሁንም ስጋቶች እንዳሉ ገልጸው ባለፈው ሁለት ሳምንት ከተፈጸመው ጥቃት ጋር ተያይዞ እጃቸውን ያስገቡ ኃይሎች በህግ መጠየቅ እንዳለባቸው አመልክተዋል። በጣም አሳሳቢ ነው። ብቻዬን መሄድ አትችልም ወደ ሌላው ቦታ ስትሄድ በዛው የምትጠፋበት ሁኔታ ይፈጠራልና እና አሁንም ሰው ሁሉ ጥንቃቄን እየወሰዱበት ነው። በዚህ ምትን ላይ ከፍተኛው ችግር ነው ያለው። ይኸው ተረጋግቷል እየተባለ ያለው የአስት ነው። በበኩሉ ችግሩን እንዲፈታው የሁሉም ሰው ምኞት ነው። ሁኔታ እንዲረጋጋ ማድረግ ያለበት ነገር ምንድን ነው? መንግስት ራሱን አሁንም ገምገማ እያደረገ ነው። ይህ የሚደረገው ገምገማ፣ እጃቸው ያለባቸው ሰዎችም ተይዞ ቢታሰር ጥሩ ነው ወደ ህግ መግባት አለበት ነው የምናስበሆነ፣ ሁላችን እንደዛ ነው። ከሁለት ሳምንት በፊት በክልሉ ተከስቶ በነበረው ግጭት በርካታ ሰዎች ስለመገደላቸው ጉዳት ስለመድረሱ ንብረትም ስለመዘረፉና ስለመውደሙ የአካባቢው ነዋሪዎች ጠቅሰን ከዚህ ጋር በተገናኘ በቁጥጥር ስር የዋሉ ሰዎች ይኖሩ እንደሆነ የተጠየቁት የክልሉ የጸጥታ ኃላፊ አቶ ውተው ጠቅለል ያለ ምላሽ ሰጥተዋል። በዚህ ዙሪያ ላይ ስራ እየተሰራ ነው ለማስተካከል ማለት ነው። ለዚህ ነው የሰዓት ገደብ ማሻሻያ የተደረገው። ማሻሻ ተደርጓል። ለዚህ ደግሞ ስራ እየተሰራበት ነው ያለው ያለው ሰላም እንዲወርድ ህዝቦች በሰላም ወጥተው በሰላም እንዲገቡ መስራት ያለባቸው ስራዎች በተለይ እንደ ሰጥታ እየተሰራ መሆኑ ጠቅለሎ በሱ ግጥ ወስደዋል። በጉዳዩ ላይ ሰፋ ያለ መረጃ ማግኘት ባንችልም በጋምቤላ ክልል የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት የሚያስችል የግምገማ መድረክ እየተካሄደ እንደሚገኝ የክልሉ ብልጽግና ፓርቲ ጽህፈት ቤት ከጥቂት ቀናት በፊት በማህበራዊ ገጹ ላይ አስፍሯል። ግምገማው ቀጥሎ እየተካሄደ ስለመሆኑ የክልሉ ኮሚኒኬሽን ቢሮ ቢያስታውቅም በተሰጡት ውሳኔዎች ዙሪያ ሰፊ መረጃ ለማግኘት አልተቻለም። የኢትዮጵያ ሰብአዊ መብቶች ኮሚሽን በወቅቱ ባወጣው መግለጫ ብሔርተኛ ታጣቂ ቡድኖች በልዩ ልዩ የክልሉ ወረዳዎች በፈጸሙት ጥቃት በርካታ ንጹሐን ሰዎች እንደተገደሉ አስታውቆ በጥቃቱ ምክንያት የአካል ጉዳት፣ የነዋሪዎች መፈናቀልና የንብረት መውደም መድረሱን ማመልከቱ ይታወሳል። በጋምቤላ ክልል ያለው የጸጥታ ሁኔታ እያደረሰ ካለው ከፍተኛ ጉዳትና የመብቶች ጥሰት አንጻር የመንግሥትን ተጨማሪ ትኩረት ይፈልጋል ሲል በመግለጫው አሳስቦ ነበር። ለአሜሪካ ድምፅ ናኮር መልካ በትግራይ ክልል የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አባቶችና ኃላፊዎች በአክሱም ከተፈጸመው የኤጲስቆጶሳት ምርጫና ሹመት እንዲሁም መንበረ ሰላማ ከፍተኛ ቤተ ክህነት በሚል ከሚያደርጉት ክልላዊ እንቅስቃሴ ጋራ በተያያዘ ትላንት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የተላለፈባቸውን ውግዘት ከንቱ ውግዘት ሲሉ እንደማይቀበሉት ገለጹ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ክርስቲያን ቅዱስ ሲኖዶስ ሐምሌ 16ና 23 ቀን 2015 ዓ ም በአክሱም የተፈጸመውን ሕገ ወጥ የኤጲስቆጶሳት ሽመት የሰጡና የተቀበሉ እንዲሁም መንበረ ሰላማ በሚል ቤተ ክርስቲያናዊ ትውፊት የማይታወቅ እንቅስቃሴ ያመነጩና ያስተባበሩ አራት ተሿሚ ሊቃነ ጳጳሳትን ዘጠኝ ተሿሚ መነኮሳትንና ሁለት ሌሎች ግለሰቦችን ከማዕረገ ክህነታቸው በመሻር ከቤተ ክርስቲያን አገልግሎትና አባልነት በመለየት ማውገዙን በትላንትናው ዕለት ባወጣው መግለጫ አስታውቋል። ለቅዱስ ሲኖዶሱ የውግዘት መግለጫ መልስ የሰጡት በክልሉ የሚገኙት አባቶች ውግዘቱ የትግራይን ሕዝብ ያለ አባት ለማስቀረት የተላለፈና በጦርነት ጊዜ የተፈጸመው በደል ቅጥያ ነው ብለዋል። ሙልጌታ አጽብሃ ዝርዝር ዘገባ አለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ትናንት ረቡዕ ሐምሌ 26 ቀን 2015 ዓመተ ምሕረት ባካሄደው አስቸኳይ የምልአተ ጉባኤ ስብሰባ ሐምሌ 16 እና 23 ቀን 2015 ዓመተ ምሕረት በትግራይ ክልል በርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ቤተ ክርስቲያን አራት ሊቃነ ጳጳሳትና በእነርሱ እጅ መጫን የተሾሙ ዘጠኝ ኤጲስቆጶሳትን እንዲሁም የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላማ ከፍተኛ ቤተ ክህነት የሚል እንቅስቃሴ በማነሳሳት በማነሳሳትና በማስተባበር ዋና ናቸው ያላቸውን ሁለት ግለሰቦች ማውገዙን አስመልክቶ ላወጣው መግለጫ በዛሬው ዕለት የትግራይ ክልል አህጉረ ስብከት አባቶች ምላሽ ሰጥተዋል። ሊቃነ ጳጳሳቱ ምላሹን በሰጡት መግለጫቸው ውግዘቱ ተቀባይነት የሌለው ከንቱ ውግዘት ነው ሲሉ ቅቡልነት እንደማይኖረው አስታውቀዋል። ይልቁንም ለሁለት ዓመታት በዘለቀው ጦርነት ወቅት በትግራይ ሕዝብ ላይ በደል ሲፈጸም ቅዱስ ሲኖዶሱ ማውገዝ ሲገባው የጦርነት ደጋፊ ነበር ነበር ብሏል መግለጫው። ጦርነቱ በደል ተፈጽሞባቸዋል ያላቸውን የክልሉን አካባቢዎችም በስም ለይቶ ዘርዝሯል መግለጫው። ተቃውሞውን በመቀጠል ቅዱስ ሲኖዶስ ለህዝቡ ችግር መፍትሄ ለማበጀት እንዲሰራ በተደጋጋሚ ቢጠየቅም መልስ አለመስጠቱን አስታውሷል። በመሆኑም በትግራይና በውጭ ሀገራት ያሉ ምእመናንን ለማጽናናትና አባት ለሌላቸው አባት ለመመደብ ሲባል አዲስ ኤጲስቆጶሳት መሾማቸውን አስረድቷል። በርዕሰ አድባራት ወገዳማት አክሱም ጽዮን ቤተ ክርስቲያን ሰው ነው። የዘጠኝ ኤጲስቆጶሳት ሹመት አፈጻጸም የቤተ ክርስቲያን ቀኖናን የጠበቀ እንጂ ውግዘት የሚገባው አልነበረም ሲል አድራጎቱን ተከላክሏል። በመግለጫው ላይ ማብራሪያ የሰጡትና ትላንት በቅዱስ ሲኖዶስ ከተወገዙት አባቶች አንዱ የሆኑት የሰሜን ምዕራብ ሽረ እንዳስላሴ ሀገር ስብከት ሊቀ ጳጳስ ብፁዕ አባ ጴጥሮስ ውግዘቱ ተቀባይነት የሌለው ነው ሲሉ ተቃውመዋል። ምክንያቱም ዛውገዘ በከንቱ ውግዘቱ በከንቱ ያወገዘ የተወገዘ ነው ይላል መጽሐፉ ራሱ እኛ ኮ አሁንም ውግዘቱ ያልተቀበልነው አንዴ ቆርጠናል ብለን ነው። አብረን ብንኖር ኑሮ ያወግዙን ይችሉ ይሆናል። አብረን ለሌለን ሰዎች ቢያወግዙ የአሜሪካን ሕዝብ ወይም የአሜሪካን አባቶች የአፍሪካን አባቶች ወይም የሌላው ሀገር አባቶች እንደማውገዝ ነው የምንቆጥረው። ይሄ አንዴ ተለያይተናል፣ የተለያይተናል ቆርጠናል። ስለዚህ አያገባቸውም። ይሄ ውግዘትም ድሮም አያገባቸውም። በማያገባቸው ገብተው ነው አሁን እያወገዙ ያሉ ወፈ ገዝት የሚባል ወፍ ስታልፍ አውግዤሻለሁ እንደማለት ነው። ስለዚህ ወፈ ገዝት ነው የምንለው። ይሄ አልተቀበል ነው ውግዘቱ። የትግራይ ህዝብ ያለአባት ለማስቀረት እየተደረገና በጦርነት ጊዜ የተፈጸመውን በደል ቅጥያ ነው ሲሉ የገለጹት አባ ጴጥሮስ በክልሉ የተመሰረተው ና መንበረ ሰላማ ከሳቴ ብርሃን ከፍተኛ ቤተ ክህነት ተብሎ የተሰየመው ተቋም ተጠናክሮ እንደሚቀጥል ገልጸዋል። ምንም ወደኋላ አንልም። መሾም ከፈለግንም እንሾማለን። እንደገና የሾም ናቸው ኤጲስቆጶሳትንም ወደ የምድብ ቦታቸው ልከን ስራ እናሰራቸዋለን። ስራ ይሰራሉ። ስለዚህ ምናልባት ያሾምናቸው ወይም ደግሞ አስፈላጊ ሹመት የሚገባቸው ለአስፈላጊ ቦታ ካለም አጥንተን እንሾማለን። ምንም ማቆሚያ የለንም፣ እንቀጥላለን። እነሱ እያወገዙ እየተራገሙ መኖር ነው ስራቸው። እነሱ ይራገሙ እንግዲህ፣ የሚሰማቸው እግዚአብሔርም አይሰማም በከንቱ የሚራገም በከንቱ የሚያወግዝ ሰው እግዚአብሔር አይሰማው። ስለዚህ እኛ ጽዮንን ይዘን አምላካችን ፈጣሪያችንን ይዘን ወደፊት እንጂ ወደኋላ እንመለስ። አክሱም ጽዮን ህግ የሚወጣበት ነው ሲል የጠቀሰው መግለጫው በዚህ ቦታ የተፈጸመውን የኤጲስቆጶሳት ሹመት አለመቀበል ከሀቅ ጋር መጋጨት ነው። ውግዘቱም ልጅ ወላጁን እንደ ማውገዝ የሚቆጠር ነው በማለት ተችቷል። በቅዱስ ሲኖዶስ የተላለፈውን የውግዘት ውሳኔ ትርጉም ባይኖሮም ያለው መግለጫው ለመልካም ጉርብትና ሲባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ውሳኔውን ዳግም እንዲያጤነው ጠይቋል። ይህ ካልሆነ ግን ከባድ ውሳኔ እንደሚወስን አስጠንቅቋል። ከባድ ያለውን ውሳኔ ግን መግለጫው አላብራራም። ከጦርነት ጀመር አስቀድሞ ለሰላም ጥረት እንደተደረገ በቅዱስ ሲኖዶስ የተገለጸው ከሀቅ የራቀ ነው ያለው መግለጫው እንዲያውም ትግራይ ለማጥፋት አጋዥ ፍለጋ ወደ ኤርትራ ሄደዋል በማለት ለሰላም እንዳልቆመ ወንጭሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ብፁዕ አባ ብርሃን ከሁለት ሳምንት በፊት በቤተ ክርስቲያኒቱ ቴሌቪዥን በሰጡት ልዩ መግለጫ ጦርነቱ ከመቀስቀሱ አስቀድሞ የሰላም ኮሚቴ እንዲቋቋምና የእርቅ ሰላም ጥረት እንዲደረግ የትግራይ ክልል አህጉረ ስብከት አራቱም ሊቃነ ጳጳሳት ባሉበት ቀርቦ የነበረውን ሀሳብ እንዳልተቀበሉት በማውሳት ለአዲስ የኤጲስቆጶሳት ሹመት በመንስኤነት የቀረቡት የበደል ምክንያቶች ቅቡልነት እንደሌላቸው አብራርተው ነበር። የክልሉ አባቶችና አገልጋዮች የትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ሰላማ ከፍተኛ ቤተክ በሚል ያቋቋሙት ክልላዊ መዋቅር በቅዱስ ሲኖዶሱ የውግዘት መግለጫ በክርስቲያናዊ ትውፊት የማይታወቅ የታሪክ መሰረት የሌለው ሕገ ወጥ ነው ተብሎ መገለጹን አስመልክቶ አባ ሰላማ ከሳቴ ብርሃን የጵጵስና ስርዓትን ጨምሮ ስርዓተ ሃይማኖትን ወደ ኢትዮጵያ እንዲገባ ያደረጉ አባት እንደሆኑ አብራርቷል። የቅዱስ ሲኖዶሱ መግለጫ የተላለፈው ትናንት ሐምሌ 26 ቀን በዓለ እረፍታቸው የሚከበርበት ሆኖ ሳለ መንበረ ሰላማ ሃይማኖታዊ መሰረት የለውም የተባለው ስህተት ነው ሲል ውግዘቱን ተቃውሟል። ለአሜሪካ ድምፅ ሙልጌታ አጽብሃም መቐለም። ዋሽንግተን የኒጀርን ወቅታዊ ሁኔታ በትኩረት በመከታተል ላይ ትገኛለች። ዋይት ሀውስ በኒጀር የተካሄደውን መፈንቅለ መንግስት በቅርበት እየተከታተለው እንደሆነ አስታውቋል። የዩናይትድ ስቴትስ ኤምባሲም ሰራተኞቹን ከምዕራብ አፍሪካዊቷ ሀገር ለማስወጣት ዝግጅት በማድረግ ላይ ይገኛል። የመፈንቅለ መንግስቱ መሪዎች በዴሞክራሲያዊ መንገድ የተመረጡትን ፕሬዚዳንት እስከፊታችን እሁድ ወደ ስልጣን እንዲመልሷቸው የጊዜ ገደብ ከሰጣቸው ከምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኤኮዋስ ጋር ተፋጠዋል። ዩናይትድ ስቴትስ ብቻ ሳትሆን፣ ሞስኮና ቤጂንግም የኒጀርን ወቅታዊ ሁኔታ እየተከታተሉና ተጽዕኖቸውን ለማስፋት የሚያስችሉ እድሎችንም በመቃኘት ላይ እንደሆኑ የፖለቲካ ተንታኞች ይናገራሉ። የቪዋ አሪታ ፓወል ከዋሽንግተን ያጠናቀረችው ዘገባ እንደሚከተል ይቀርባል። የሚያሳዝነው ይህ በምዕራብ አፍሪካ የተለመደ ክስተት እየሆነ ነው። በጸጥታ ሁኔታ ማሽቆልቆልና በአስተዳደር ብልሹነት የተከፉ የጦር መኮንኖች ሰብሰብ ቢሉና ርዕሰ ብሔሩን ያስራሉ። የአየር ሞገድ ይቆጣጠሩና ከእንግዲህ መንበረ ስልጣኑን ይዘን አገር የምናስተዳድረው እኛነን ብለው ያውጃሉ። የዛሬ ሁለት ዓመት እንደ አውሮፓውያን አቆጣጠር በ2021 መሆኑ ነው። ማሊ ላይ የሆነው ይኸው ነው። በዚያው ዓመት ጊኒ ላይ ተደገመ። አምና ቡርኪና ፋሶ ላይ በቅርቡ ደግሞ የኒጀር መንግስት በጦር ሰራዊቱ ተገለበጠ። የጦር ኃይሎቹ ቃል አቀባይ ኮሎኔል ሜጀር አማዱ አብድራማኔ እንዲህ ሲሉ ነበር ያወጁት ዛሬ ሐምሌ 26 2023 ዓ እኛ የመከላከያና የደህንነት ኃይሎች እንደ አገር ደህንነት ጠባቂ ብሔራዊ ምክር ቤት በአንድነት በመቆም የምታውቁትን አገዛዝ ከስልጣን ለማስወገድ ወስነናል። በዚህ መልክ ይቅረብ እንጂ ታዲያ ይህኛው የመንግስት ግልበጣ ለየት ይላል። ዋሽንግተንም በአይነ ቁራኛ እየተከታተለችው ነች። ከስልጣን ለተገለበጡት ፕሬዚደንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የማያወላውል ድጋፉን ያረጋገጠላቸው ሲሆን በተያያዘው የዲፕሎማሲ ርብርብ ወደ ስልጣናቸው ለመመለስ ይበቁ እንደሆነም ዋሽንግተን እየተከታተለች ነው። የዚህ ምክንያቱ ኒጀር በሳህል ክልል በጽንፈኛ እስላማዊ እንቅስቃሴዎች ላይ በሚካሄደው ውጊያ ቁልፍ የዩናይትድ ስቴትስ አጋር ስለሆነች ነው። ዩናይትድ ስቴትስ ኒጀር ላይ ወሳኝ የሆነ የሰው አልባ አውሮፕላን ማለት ድሮን የጦር ሰፈርና በመቶዎች የተቆጠሩ ወታደሮችም አሏት። በዩናይትድ ስቴትስ የኒጀር አምባሳደር የሆኑትን ማማዱ ኪያሪ ሊማን ቲንግ ዊሪን ቪኦኤ በቅርቡ ስለ ሀገራቸው ሁኔታ ጠይቋቸው ነበር። ከጦር ኃይሎቻችን የተውጣጣ ቡድን ከዩናይት ስቴትስ ባለስልጣናት ጋር ለመወያየት ወዲህ ከመጣ ሁለት ሳምንትም አልሆነም አብረን ወደ ዩናይት ስቴትስ የመከላከያ ሚኒስቴርም ወደ ውጭ ጉዳይ ሚኒስቴርም ሄደናል። አሁን ደግሞ ሳምንት ሳይሞላ ጥፋት እያጠፋን ነው። ይህ ምን ይባላል? ፈጽሞ ስሜት የሚሰጥ ነገር አይደለም። ይህች በተፈጥሮ ሀብት የበለጸገ አካባቢ የምትገኝ ደካማ ሀገር የሌሎቹንም የዓለም ሀያላን አይን የሳበች እንደሆነች ተንታኞች ይናገራሉ። የሩሲያዊ የቅጥረኛ ተዋጊዎች ቡድን ቫግነር በአጎራባች ሀገሮች ይዞታውን እያጠናከረ መሆኑንም ይጠቅሳሉ። በሲራኪዩዝ ዩኒቨርሲቲ እና በናሽናል ዲፌንስ ዩኒቨርሲቲ ፕሮፌሰሩ ሾን መክፌት ለቪኦኤ ሲያስረዱ እንዲህ ብለዋል። And there's been an ongoing proxy war in Africa for the last or not now. Afrikaust, bians <laughs> Balafut Sust Aratwim and Mistametat, Yukl Nat or Natziko Y Twal Adisu afrikan Yim Karamet in Kasikasi Mununo. Nagirgin Ziga Yo Chilochu United States Russian na China Nacho. Russia be Wagner Group Makany Netlit Kodatart Feligalich. ቻይና ደግሞ ቤልት ኤንድ ሮድ በተሰኘው መርሃ ግብሯ አማካኝነት የኢኮኖሚ ጦርነት ለማካሄድ ትሻለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በበኩሉ የሩሲያ ቅጥረኛ ተዋጊዎች ስለመሳተፋቸው ማረጋገጫ ባይኖረውም በሁኔታው ሊጠቀሙበት ከመሞከር ግን አይመለሱም ብሏል። የሲራኪስ ዩኒቨርሲቲው ተንታኝ ፕሮፌሰር ሾን መክፌት የኒያሜው መፈንቅለ መንግስት መሪዎች በዋሽንግተንም ይሁን በማናቸውም ምዕራባውያን በአጠቃላይ በሚሰነዘርባቸው ግፊት መበገራቸውን ይጠራጠራሉ። ብዙዎች አፍሪካውያን ዩናይትድ ስቴትስን እንደ ሁነኛ አጋር ስለማያዩት ከዋሽንግተን በኩል የሚሰነዘር ግፊት ውጤታማ የሚሆን አይመስለኝም ያሉት ተንታኙ ሩሲያና ቻይና የሚቀናቀኗት መሆናቸውንም አንስተዋል። ዩናይትድ ስቴትስን ጨምሮ ምዕራባውያን ሀገሮች መፈንቅለ መንግስቱን ተከትሎ ወዲያውኑ ለኒጀር የሚሰጡትን እርዳታ አቋርጠዋል። ክልላዊው ማህበር ኤኮዋስም የመፈንቅለ መንግስቱ መሪዎች ፕሬዚደንት መሐመድ ባዙምን እስከፊታችን እሁድ ባለው ጊዜ ወደ ስልጣናቸው እንዲመልሱ የጊዜ ገደብ ሰጥቷል። አለበለዚያ የኃይል እርምጃ እንወስዳለን ሲልም አስጠንቅቋል። በመከታተል ላይ የምትገኙት በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ምስራቅ ከዋሽንግተን ዲሲ ወደ እናንተ የሚደርሰውን የምሽቱን የአማርኛ ክፍል መሰናዶ ነው። ዝግጅታችን ይቀጥላል። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ምዕራፍ ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ መሰናዷችን ሴቶችን በተመለከተ የተጠናቀረው ዘገባ ነው። የሴቶችን የቤት ውስጥ የስራ ጫና የሚያቃልል ተግባር ተኮር የባሎች ስልጠና ይሰኛል። በይርጋለም እየተሰጠ የሚገኝ ነው። ባሎቻቸው ከአራስ ህጻን እንክብካቤና አያያዝ እስከ ምግብ ማብሰል የሚያካትት የባሎች ስልጠና የወሰዱላቸው ሚስቶች በስራቸውና በኑሯቸው ላይ ለውጥ ማየት እንደጀመሩ ለአሜሪካ ድምጽ ተናግረዋል። በስልጠናው እየተሳተፉ የሚገኙ አባወራዎችና አዲስ ተጋቢዎችም የቤት ውስጥ ስራን አድካሚነት እንድንረዳ የህይወት አጋሮቻችንን እንድናግዝ አስችሎናል ሲሉም ገልጸዋል። የግል ስራ የጀመሩ ወጣት ሴቶችን ውጤታማ ለማድረግ ዓለም አቀፉ የህጻናት አድን ድርጅት ከአምስት መቶ በላይ ባሎችን አባቶቻቸውና ወንድሞቻቸውን ስልጠና እየሰጠ እንደሚገኝ በድርጅቱ የአመራር ክህሎትና የኢኮኖሚ አቅምን የማጎልበት ፕሮግራም ኃላፊ ስናፍቅሽ ለማ ለአሜሪካ ድምፅ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝር ዘገባ አለው። አብይ ሰለሞን ይባላል። የወይዘሮ ሽታዬ ሽብሩ ባለቤትና የአንድ ልጅ አባት ነው። በስዳማ ክልል ይርጋለም ከተማ የሚኖር ሲሆን በከተማው የተሰጠ ያለውን የባሎች የቤት አያያዝ ስልጠና ወስዷል። አቶ አብይ ስልጠና ከመውሰዱ በፊት ስለ ቤት አያያዝ የነበረውን እይታ ያዋሰናል ቤት ውስጥ ያሉት ስራዎች ሁሉም እሷ መስረት ያለባት ነበር የሚመስለኝ ምንም ነገር አግዣት አላውቅ ማገዝ እንዳለብኝም ተሰምቶኝ አያውቅም ባሎች ለሚስቶቻቸው ወንድሞች ለይቶቻቸው አባቶች ደግሞ ለሴት ልጆቻቸው የሚያደርጉላቸው ድጋፍ አነስተኛ መሆኑ አሊያም ጨርሶ አለመኖሩ በተለይ ልጅ ከማሳደግ አንስቶ ያሉ የቤት ውስጥ ኃላፊነቶች በአብዛኛው ለሴቶች ብቻ የተሰጠ እስኪመስል ድረስ የሚስተዋለው ጫና ኑሮዋቸውን ፈታኝ እንዳደረገባቸው ሴቶች ይናገራሉ። አባወራው አብይ ስልጠና ከወሰደ በኋላ ይህንን የሴቶችን ልዩ ጫና እንደተረዳ ተናግሯል። በጣም ብዙ መታገዝ ያለባቸው ነገር እንዳሉ አስተዋልኩኝ። ከዛ በኋላ ከቤት ከመውጣቴ ወይም ወደ ስራ ከመሄዴ በፊት ለእሷ ማቃለል ያለብኝ ነገር ካለ አቃልዬ ነው የሚሄደው እና ብዙ ለውጦችን አይቻሉኝ። ገና ስልጠናው ላይ ራሱ እያለውኝ ኦኬ፣ እነዚህን ነገሮች ማድረግ ነበረብኝ እንዴ እስካሁን ድረስ፣ በዚህ አይነት በጣም ብዙ ተጎርታለች ማለት ነው ስለማትናገር ነው እንጂ የሚል እሳቤ እየተሰማኝ ነው። ስልጠናውን ጨርሰን የመጣ ነው ወደ ቤት ከተመለሰም በኋላ ብዙ ለውጦች አሉ። የሴቶችን የቤት ውስጥ የስራ ጫና ማቃለል አላማ ያደረገ በተግባር የተደገፈ የባሎች ስልጠና በሲዳማ ክልል ይርጋለም ከተማ እየተሰጠ ይገኛል። ስልጠናውን የተከታተለው የአቶ አብይ ሰለሞን ባለቤት ወይዘሮ ሽታ ሽብሩ ባለቤታቸው ለውጥ ማሳየታቸውን ተናግሯል። በጣም ብዙ ለውጥ አግኝተንበታል። በጣም ማለት እንዳልኩ ለስልጠና መሄድ ከሆነ ልብስ ማጠብ ከሆነ ጀምሬ ዘፍዘፌ ነበር መሄድ የነበረው፣ ስመጣ ነው የሚጨርሰው። አሁን ግን ከስልጠናው በኋላ ብዙ ለውጥ ስላለ ቤት ውስጥም ስለምናወራ ይህን ይህንን ሰለጠንን ይህን ይህን አሉን ብዬ ለሱም ስለምነግረው እኛንም እኮ ነገሩ ለእናንተ የነገሯችሁ እና ማየት የነበረብንን ግን ማየት ያልቻልነውን ነገር ነው እንድና ያደረጉን በሚል በጣም ደስተኛ ነበረ። እሱም እና ያግዘኛል። እንዳልኩ ከስልጠና ሄጂ እስክመጣ ያለውን ነገር አቀራርቡ ቡናም ካለ በአቅሙ የሚችለውን ነገር አድርጎ ማድረግ ባይችል እንኳን አዘገጃጅቶ ይጠብቀኛል። ልክ እንዳቢ ሰለሞን ባለቤት ሁሉ በገጠሩ የኢትዮጵያ አካባቢ የሚኖሩ ሴቶች በቤት ውስጥ ጫና የተነሳ ራሳቸውን ለማሳደግ እድል ባለማግኘታቸው በኢኮኖሚ ችግር ውስጥ ይኖራሉም። በማኅበሬ ፖለቲካ ውስጥም ሚናቸው የጎላ ባለ መሆኑ እምብዛም ተሰምነት የላቸውም። እንለወጥና ራሳቸውን እንቻል ብሉ እንኳን ባሎቻቸው፣ ወንድሞቻቸውና አባቶቻቸው በበቂ ስለማያግዟቸው የግንዛቤ ማነስና ድህነት ፈታኝ እንደሆነባቸው ይናገራሉ። ይህን የችግር አዙሪት ዓለም አቀፍ የሕፃናት አደን ድርጅት እንደተገነዘበ የገለጹት የድርጅቱ የሐዋሳ ቅርንጫፍ ጽሕፈት ቤት የአመራር የኢኮኖሚ አቅም አጎልበት ፕሮግራም ኃላፊ ስናፍቅሽ ለማ ችግሩን ለመፍታት ለባሎች ስልጠና እንደሰጡ ተናግረዋል። የባሎች ስልጠና ዋናው ዓላማ ፕሮግራሙ የሚሰራው ወጣት የሆኑ ሴቶች ላይ ነው ማለት ነው እና ጥቃቅና አነስተኛ ንግድ ላይ የተሰማሩ ሴቶች ንግዳቸውን ማስፋፋት፣ ማሻሻል እንዲችሉ ማለት ነው እና ስለዚህ ለዚህ ንግዳቸውን ማሻሻልና ማስፋፋት እንዲችሉ የባሎች የወንድሞችና የአባቶች ወይም ደግሞ እነዚህ የወንድ አካላት ድጋፍ ያስፈልጋቸዋል ማለት ነውና በተለይ ደግሞ የባሎች ስልጠና ሥርዓተ ጾታን ያተኮረ ወይም ደግሞ ሥርዓተ ጾታ ላይ ትኩረት ያደረገ ስልጠና ነው የምንሰጠው ማለት ነው። በስዳማ ክልል ሶስት አካባቢዎች በአነስተኛ የስራ ማህበራት ተደራጅተው እንቅስቃሴ ከጀመሩ ከሰባት መቶ ሴቶች ውስጥ ከአምስት መቶ በላይ ለሚሆኑ ሴቶች ባሎች አባቶቻቸውና ወንድሞቻቸው የተሳትፎ እድል ተገኝቶላቸው ስልጠና የተሰጣቸው እንደሆነ ገልጿል። ጫናቸውን እንዲቀንሱላቸው ሴቶቹ ወጥተው ንግዳቸው ላይ በትክክል መሳተፍ፣ መስራት፣ ማሻሻል፣ ማትረፍ እንዲችሉ ነው ማለት ነው። ከዛም የተነሳ ገቢ ሲያገኙ እንግዲህ ቤተሰባቸውን፣ ራሳቸውን፣ ልጆቻቸውን አካባቢውንም ጭምር ስለሆነ የሚጠቅሙት ይሄን አላማ ያደረገ ነው። ሴቶቹ ወጥተው መስራት የሚችሉበት አይነት አሰራርን መዘርጋት ነው ማለት ነው። ይሄ ደግሞ ከአስተሳሰብ ነው የሚጀምረው። ወንዶቹ የቤት ውስጥ ስራ በመስራት ሚስቶቻቸውን ማገዝ ቢፈልጉ እንኳን በአካባቢው ተቀባይነት እንደሌለውና እንደ ነውር ስለሚወሰድ አይበረታቱም፣ ይላሉ ወይዘሮ ሽታይም ልብስ እያጠበ ነበር ና እኔ እንጀራ ጋግሬ ምናምን ስነሳ ወደ ወጥ ስራ ስገባ እሱ ልብስ ይዞ ወጣ። እዛ አጋጣሚ የሆኖ ለቅሶ ምናምን ነበር ና እኒሄድ ለማለት ሊነግዱኝ ሲመጡ እሱ ልብስ እያጠበ ነው ና በጣም ነው የተቆጡት። እንዴት አንቺ እያለሽ እንዴት ልብስ ታሳጥቢያለሽ? ይህ ነውር ነው። ሌላ ሰው እንዳያየሽ እዚህ ናም ብለው የሕፃናት አድን ድርጅት የአመራር ክህሎትና የኢኮኖሚ አቅም ማጎልበት ፕሮግራም ኃላፊ ሲናፍቅሽ ለማ ከዚሁ የተነሳ በሥልጠናው ለመሳተፍ ያልፈለጉ ስለመኖራቸውም ተናግሯል። ዳሩ ግን ሴቷን ብቁ ማድረግ ቤተሰብን ደስተኛ ያደርጋል ብሏል። ሁለንተናዊ የሆነ እድገት ሴቶቹ ላይ ማምጣት ነው አላማው። በራሱ ማለት ወጣት የሆኑ ሴቶች ላይ ማለት ነውና፣ ስለዚህ እነዚህ ወጣት የሆኑ ሴቶች ንግዳቸው ካደገ ገቢያቸው ካደገ ራሳቸውን፣ ቤተሰባቸውን እንዲሁም ደግሞ ማህበረሰቡን የመለወጥ አቅም አላቸው የሚል አላማ ያለው ፕሮጀክት ነው። ስልጠናውን ከወሰደ በኋላ ሚስቱን ማገዝ እንደጀመረ የሚናገረው አብይ ተግባራዊ ጠቀሜታውን መብራርቷል። ይሄ ሁሉ ሎድ ካለባቸው ቤት ውስጥ የማንጋራቸው ከሆነ ስራዎቻቸውም ላይ በቤተሰብ ደረጃም ደስተኛ መሆን አይችሉም። በሚሰሩትም ስራ በሚሰሩትም ቢዝነስ ውጤታማ መሆን አይችሉም። ምክንያቱም ኦንታይም መገኘት አይችሉም ስራ ቦታቸው ላይ። ቤት ውስጥ ያለውን ነገር አቃለው ወይም ሰርተው ለመሄድ በሚሞክሩበት ሰዓት እንደዚህ አይነት ነገሮች ይኖራሉ፣ የሰዓት ማርፈድ ይኖራል። ወደ ማዕከሉ የገቡ አባወራዎች የአራስ ህፃን አያያዝ ወይም አስተቃቀፍ፣ ንጽህና አጠባበቅና ምግብ ማብሰልን በተግባር ሲሰለጥኑ ተመልክቻሉ ከሰልጣኞቹ መካከል አቶ ተሾሜ ማጆር ስልጥናው የቤት ውስጥ ስራን አድካምነት የተረዳሁበት ከአሁን ወዲያ ሚስትን እንዳገዛት ያነሳሳኝ ነው ሲሉ ተናግሯል። ሰፊ ስራ ቤት ውስጥ እንዳለ ሚስቶቻችን የተሸከሙት ከውጭ ከምንሰራው ያልተናነሰው እንግዲህ የበለጠውን ስራ እነርሱ ሸፍኖ እንደሚሰሩ ነው ያየሁትና የእኔን ድርሻ የማገዝ ድርሻ ያላገዝኩ ሰው እንደሆንኩ ነው ያየሁት። በመጀመሪያው ዙር ስልጠና የወሰዱ ባሎች ለትዳር አጋሮቻቸው በሚያደርጉላቸው እገዛ ሚስቶቻቸው በተሰማሩባቸው ስራዎች ውጤታማ መሆን እንደጀመሩ ተናግሯል። በአትክልት አቅርቦትና በአሳ እርባታ ላይ የተሰማራው የነ ህይወት በለጠ ማህበር አንዱ ነው። አምስት ሴቶች ነ ሳምራ አሳና አትክልት ማህበር ይባላል እና አሳዎችን እያረባን ይገኛል። ሁላችንም መጀመሪያ ተመርቀን ቤት ውስጥ ነበረ የተቀመጥ ነው ምንም ስራ ከዛ ስራ አጥ በሚለው ተመልምለን ሴቭ ዘ ችልድረን የሚባል ድርጅት ውስጥ ስልጠናዎችን አገኘን። የተለያዩ ስልጠናዎችን ወሰድን። ከዛ ከስልጠናው በኋላ ቀጥታ ወደ ስራው ጋባን ማለት ነው። ስልጠናው በገዲኦ ዞንና በአዲስ አበባ ከተማ እንደሚቀጥልም ኃላፊዋ ተናግሯል። ሁለተኛው ምዕራፍ አሁን ተጀምሯል። እሱንም ደግሞ ከስምንት ሺህ በላይ የሆኑ ሴቶችን ተደራሽ ለማድረግ እቅድ ይዘን እየሰራን ያለ ነው ማለት ነው በዛው ልክ ስምንት ሺህ ወንዶች ይሰለጥናሉ ማለት ነው ይህንን ስልጠና ለአምስት ቀናት የሚሰጠው ይኸው የባሎች ስልጠና በስርዓተ ጾታ በስራ ፈጠራ በንግድ በሂሳብ አያያዝ በግብርና ስራ ዘዴዎችና ራስን በመግለጽ ላይ ሲያተኩሩ ድርጅቱ ከመንግስት ጋር በመተባበር የመስሪያና የሥራ ውጤቶቻቸውን የመሸጫ ቦታ እንደሚያመቻቹላቸውም ታውቋል ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም በመቀጠል የምናልፈው ደግሞ ወደ ቴክኖሎጂ ዘገባ ነው። በሰው ሰራሽ ልህቀት ወይም አእምሮ የሚሰሩ ሐሰተኛ ቪዲዮዎች የ2024 የአሜሪካ ፕሬዝዳንታዊ የምረጡኝ ዘመቻ ላይ ጥቅም ላይ በመዋላ ይገኛሉ። የአሜሪካ የምርጫ ኮሚሽን በሰው ሰራሽ ልህቀት ወይም ደግሞ በሰው ሰራሽ አእምሮ የሚሰሩ ሐሰተኛ የቪዲዮ ፖለቲካዎችና ማስታወቂያዎችን መቆጣጠርን በተመለከተ ህጋዊ ድጋፍ የለውም። የዲያና ሚቸልን ዘገባ እንግዱ ወልዴ እንደሚከተለው አሰናቸታል። የሮማው ሊቀ ጳጳስ አቡነ ፍራንሲስ ይህን ውድ የሆነ ባለንሲያጋ ጃኬት አልለበሱም። የቀድሞ ፕሬዝደንት ዶናልድ ትራምፕም ከፖሊስ ሲያመልጡ በካሜራ አልተያዙም። እነዚህ የሐሰት ምስሎች የተፈጠሩት በሰው ሠራሽ ልዕቀት ወይም በሰው ሠራሽ አእምሮ አማካኝነት ነው። በሰው ሠራሽ አእምሮ የሚሠሩ ሐሰተኛ ቪዲዮዎች የ2024 የአሜሪካ ፕሬዝደንታዊ የምረጡኝ ዘመቻ ላይ ጥቅም ላይ በመዋል ላይ ናቸው። ይህ ቪዲዮ በትራምፕ ተቀናቃኞች የተለቀቀ ሲሆን የቀድሞውን የዋይት ሀውስ የሕክምና አማካሪ ዶክተር አንቶኒ ፋውቺን አቅፈው ያሳያል። በኮቪድ ወረርሽኝ ወቅት ትራምፕ ከፋውቺ ጋር ብዙም ስምምነት እንዳልነበራቸው ልብ ይሏል። ቬሪፋይ የተሰኘውና ሐሰተኛ መረጃዎችን የሚያጋልጠው የቴሌቪዥን ፕሮግራም እነዚህ ሦስት ፎቶግራፎች ሐሰተኛ መሆናቸውን አረጋግጧል። ኬሲ ዴከር የቬሪፋይ ሪፖርተር ነው። አተኩረ ከተመለከትክ በሰው ሰራሽ አእምሮ ለመሰራታቸው ተጨማሪ መረጃ ታገኛለ። ዋይት ሀውስ በሚለው ጽሑፍ ፈንታ ሜፋፍ የሚል ጽሑፍ ነው ያለው። ሐሰተኛ ቪዲዮዎች በፖለቲካ የምርጫ ዘመቻ ማስታወቂያዎች ውስጥ ጥቅም ላይ መዋል ፐብሊክ ሲቲዝን የተሰኘውን ትርፋማ ያልሆነ ተቋም አሳስቧል። ሊሳ ጊልበርት የተቋሙ ምክትል ፕሬዝደንት ናቸው። ሰው ሰራሽ አእምሮ ከሚሰራቸው ነገሮች አንዱ እውነተኛ የሚመስሉ ቪዲዮዎችና ድምፆችን መፍጠር ነው፣ ከእውነተኛ ቪዲዮዎች መለየት የማንችላቸውን። ፐብሊክ ሲቲዝን የተሰኘው ይህ ድርጅት በኮምፒውተር አማካኝነት የሚፈጠሩ ምስሎችን በተመለከተ የአሜሪካ የምርጫ ኮሚሽን ደንብ እንዲያወጣ ጠይቆ ነበር። ኮሚሽኑ ግን ጉዳዩን በተመለከተ ስልጣን እንደሌለው ገልጿል። ሐሰተኛ ቪዲዮዎችን መከላከል በተመለከተ ያለው ሕግ እጅግ አነስተኛ እንደሆነ በኮርኔል ዩኒቨርሲቲ የህግ ትምህርት ክፍል ውስጥ የዲጂታል እና መረጃ ህግ ፕሮፌሰር ጄምስ ግሪመልማን ያስረዳሉ። ጠቅላይ ፍርድ ቤቱም ይህን ጉዳይ በተመለከተ ለመቆጣጠር አስቸጋሪ እንደሚሆንበት ግልጽ አድርጓል። ሰውን ሊጎዱ የሚችሉ በጣም አደገኛ ቅጥፈቶችን ካልሆነ በቀር ሐሰተኛ ቪዲዮዎች በፖለቲካ የምርጫ ዘመቻ ጥቅማቸው እየጨመረ እንደሚመጣ ጄምስ ግሪመልመን ይገምታሉ። ማንፈጠረው የሚለውን በተመለከተ ዝርዝር ጉዳይ ለማወቅ እጅግ አስቸጋሪ ነው የሚሆነው። የፖለቲካ ማስታወቂያዎች ሰው ሰራሽ ልህቀትን ተጠቅመው እንደው ይህንኑ በማስታወቂያው ላይ እንዲያመለክቱ የሚጠይቅ ህግ በአሜሪካው ኮንግረስ በመታየት ላይ ነው። ተመልካቾቻችን፣ የዕለቱ መሰናደው እዚህ ላይ ተፈጽሟል። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ሩሲያ የዩክሬን እህል ለዓለም ገበያ በአገሪቱ የጥቁር ባህር ወደቦች በኩል እንዲቀርብ በተደረሰው ስምምነት የነበራትን ተሳትፎ እንደ ኤሮፓ አቆጣጠር ሐምሌ 17 ቀን ማቋረጧን በመጥቀስ ርዕሰ አንቀጹ ሀተታውን ይጀምራል። የዩናይትድ ስቴትስ የዓለም አቀፍ ልማት እርዳታ ድርጅት ወይም ዩኤስኤድ ምክትል አስተዳዳሪ ኢዘበል ኮልመን ይህ የሩሲያው ፕሬዝደንት ቭላዲሚር ፑቲን ከጥቁር ባህር እህል ስምምነት በመውጣት የወሰዱት እርምጃ የዓለም የምግብ ዋስትናን ከጀርባ እንደ መውጋት ነው በማለት የኬንያን መንግስት ያወጣውን መግለጫ ጠቅሰው መናገራቸውን ርዕስ አንቀጹ አስፍረዋል። ኦዳሳ ብላክ ሲ ኦዴሳና ጥቁር ባህር ለምግብ ደህንነት በጣም ወሳኝ ናቸው። ትላልቅ የዳቦ ቅርጫቶች የሆኑት ሩሲያና ዩክሬን ሁለቱም ግዙፍ የስንዴ የሌላም እህልና የነዳጅ ምርታቸውን ወደ ውጭ የሚልኩት በጥቁር ባህር በኩል ነው። ኦዴሳ ደግሞ ከዩክሬን ትላልቅ ወደቦች አንዱ ነው። ከሩሲያ ወረራ ወዲህ የወደቡ እንቅስቃሴ ከ15 ከመቶ በታች ሆኗል። እሱም ቢሆን በዚህ የጥቁር ባህር የእህል ክምችት ስምምነት አማካይነት አውጥተው መላክ ስለቻሉ ብቻ ነው። እርስዎ አሁን እንደጠቀሱት ሩሲያ አሁን ከዚህ ስምምነት ወጥታለች። ስለዚህ ይህ ለዓለም የምግብ ዋስትና እጅግ በጣም አሳሳቢ ጉዳይ ሆኗል። በብዙ ሚሊዮኖች የሚቆጠሩ ሰዎች ወደ መላው ዓለም በሚላከው የዩክሬን እህል ላይ ጥገኞች ናቸው። ዩክሬን ወደ ውጭ የምትልከው እህል ደግሞ በንጽጽር ብዙም ውድ አይደለም የሚሄደውም እጅግ ድሆች ለሆኑ የአፍሪካ ቀንድ የመካከለኛው ምስራቅ አገሮች የመን እና አፍጋኒስታን ነው ሁሉም ዩክሬን ወደ ውጭ በምትልከው እህል ላይ የሚተማመኑ ናቸው ርዕሰ አንቀጹ በመቀጠል ዩናይትድ ስቴትስና የአውሮፓ አገሮች በፖላንድ በኩል በባቡር ወይም ታቹን በዳኒዩብ ወንዝ አድርገው በሩማንያ በኩል የዩክሬን እህልን ለማጓጓዝ ሌሎች አማራጮችን በማፈላለግ እየሰሩ መሆኑን ኢዘበል ኮልመን መናገራቸውን ይጠቅሳል። እኛና አውሮፓውያን ዩክሬን እህሏን ወደ ውጭ መላክ እንድትችል አማራጭ መንገዶችን ለማግኘት አብረን መስራት ይዘናል። ስለዚህም በየብስ በፖላንድ ና በሩሜንያ በኩል አድርጎ በዳኒዮብ በኩል በመጠቀም በሩሜንያ ወደቦች በኩል የተወሰነው የእህል አቅርቦት ፍሰት እንዲቀጥል የምንችለውን ሁሉ እየሞከርን ነው ያለነው። ነገር ግን ቀላል አይደለም። ታውቁታላችሁ፣ እነኝህኞቹ መንገዶች ግዙፍ ጭነቶችን በጣም በፈጠነና ባነሰ ዋጋ በማጓጓዝ ያስተናገደውን የጥቁር ባህርን የሚተኩ አይደሉም። በመጨረሻም ሩሲያ እያደረገች ያለችው በዓለም ወሳኝ ከሆኑ የዳቦ ቅርጫቶች ውስጥ አንዱ የሆነውን አገር የግብርና አቅም ሆን ብላ ማውደም ነው። የዚያ ጦስ ለወራትና መጪዎቹ ዓመታት የሚሰማ ይሆናል ሲሉ ምክትል አስተዳዳሪው ኮልመን የተናገሩትን ጠቅሶ ርዕሰ አንቀጹ ሀተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ተመልካቾቻችን፣ መሰናዷችን ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልኝ ቅ